ትንቢተ ኢሳይያስ ምዕራፍ ሰላሳ ስምንት። በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደ ሄድሁ ደስ የሚያሰኝህንም እንዳደረግሁት አስብ ዘንድ እለምንሃለሁ ሕዝቅያስም እጅግ አድርጎ አለቀሰ የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ ሂድ ሕዝቅያስን እንዲህ በለው የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል ጸሎትህን ሰምቻለሁ እንባህንም አይቻለሁ እነሆ በዕድሜህ ላይ አሥራ አምስት ዓመት እጨምራለሁ አንተና ይህችንም ከተማ ከአሦር ንጉሥ እጅ እታደጋለሁ ይህችንም ከተማ እጋርዳታለሁ እግዚአብሔርም የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆናል። እነሆ በአካዝ የጥላ ስፍረ ሰዓት ላይ ከፀሐይ ጋር የወረደውን በደረጃዎች ያለውን ጥላ አስር ደረጃ ወደኋላው እንዲመለስ አድርጋለሁ። ፀሐይም በጥላ ስፍረ ሰዓት ላይ የወረደበት አስር ደረጃ ወደኋላ ተመለሰ። የይሁዳ ንጉሥ ሕዝቅያስ ታሞ ከደዌው በተፈወሰ ጊዜ የጻፈው ጽሕፈት ይህ ነው። እኔ በሕይወት ዘመኔ መካከል ወደ ሲኦል በሮች እገባለሁ፣ የቀረው ዘመኔ ጐደለብኝ አልሁ። ደግሞም በሕያዋን ምድር እግዚአብሔርን አላይም፣ በዓለምም ከሚኖሩ ጋር ሰውን እንግዲህ አልመለከትም አልሁ። ማደሪያዬም ተነቀለች፣ እንደ እረኛ ድንኳንም ከእኔ ዘንድ ተወገደች። ሕይወቴንም እንደ ሸማኔ ጠቀለልሁ፣ እርሱም ከመጠቅለያው ይቈርጠኛል። ከማለዳ ጀምሮ እስከ ማታ ድረስ ታጠፋኛለህ። እስኪ ነጋ ድረስ ቆይቼ ነበር። እርሱ እንደ አንበሳ አጥንቴን ሁሉ ሰበረ። ከማለዳ ጀምሮ እስከ ማታ ድረስ ታጠፋኛለህ። እንደ ጨረባና እንደ ሽመላ ተንጫጫሁ፣ እንደ ርግብም አጒረመረምሁ። ዐይኖቼ ወደ ላይ ከማየት ደከሙ። ጌታ ሆይ ተጨንቄአለሁና መከታ ሁነኝ። ምን እላለሁ? እርሱ ተናግሮኛል፣ እርሱ ራሱም ይህን አድርጎአል። በዘመኔ ሁሉ ስለ ነፍሴ ምሬት ቀስ ብዬ እሄዳለሁ። ጌታ ሆይ በዚህ ነገር ሰዎች በሕይወት ይኖራሉ፣ በዚህም ሁሉ የመንፈሴ ሕይወት ነው። አንተም ፈወስኸኝ፣ ወደ ሕይወትም መለስኸኝ። እነሆ ታላቅ ምሬት ለደኅንነቴ ሆነ፣ አንተም ነፍሴን ከጥፋት ጒድጓድ አዳንሃት፣ ኀጢአቴንም ሁሉ ወደ ኋላህ ጣልህ። ሲኦል አያመሰግንህምና ሞትም አያከብርህምና ወደ ጒድጓዱ የሚወርዱ እውነትህን ተስፋ አያደርጉም። እኔ ዛሬ እንደማደርግ ሕያዋን እነርሱ ያመሰግኑሃል። አባት ለልጆች እውነትህን ያስታውቃል። እግዚአብሔር ያድነኛል። ስለዚህ በዕድሜያችን ዘመን ሁሉ በእግዚአብሔር ቤት ቅኔዎችን አውታር ባለው ዕቃ እንዘምራለን። ኢሳይያስም የበለስ ጥፍጥፍ አምጥተው በእባጩ ላይ ይለብጡት እርሱም ይፈወሳል ብሎ ነበር። ሕዝቅያስም ወደ እግዚአብሔር ቤት እወጣ ዘንድ ምልክቱ ምንድን ነው ብሎ ነበር።